ዓመት በታች ከሆናችሁ ይሄንን ቪዲዮ ላይ ወሲብ ትዳር አይደለም። ችግር ካለ መታከም እንጂ ውሽምና ፍቺ መፍትሄ ይሁን። ቶሎ የመጨረስ ችግር መታከም ይችላል። ነገር ግን ከአራቱ ቶሎ የመጨረስ ችግር አይነቶች ሶስቱ ብቻ ናቸው ዘላቂ መፍትሄ ያላችሁ። አንደኛው በተፈጥሮ ስለሚመጣ ከህክምና በኋላ ቢበዛ ለስድስት ወር ብቻ ነው ጥሩ ለውጥ የሚገኘው። ሐሳብ ጭንቀትና ጫና የወሲብ ችግርን ስለሚያባብሱ ስሜታችሁን እርስ በርስ አትደባበቁ።